አቤል ጎዕሽ ይባላለሁኝ። አሁን የተላለፈው ውሳኔ በወሳኝነት መልኩ ህዝቡ ሲጠይቃቸው የነበሩ በርከት ያሉ የልማት የፍትሕና የዲሞክራሲ ጥያቄዎች መልስ ያገኛሉ ብዬ አስባለሁኝ አሁን ባለው አዲሱ አመራር። ምክንያቱም ከአሁን በፊት የነበረ አንዱ ዋናው ችግር የህዝቡ ስሜትና የአመራሩ ስሜት እኩል አልነበረም። አመራሩ ጥሩ ደረጃ ላይ ነን ያለ ነው የሚል ሀሳብ ነበረው። ህዝቡ ደግሞ በተከታታይነት ሲያነሳቸው የነበሩ ጥያቄዎች አሉ። አሁን ተመሳሳይ ግምገማ ላይ ከደረሱ ወደ መፍትሄ ለመሄድ ግማሽ መንገድ እንደሄዱ ነው የማስበው። ምን እንደምታየው ነው ያ ቤተሰብ ለቤተሰብ ነበረ የሚደራጀው። አሁንም ያው አንድ ቤተሰብ ተደራጅተው ስልጣኑን እንደተቆጣጠረው ነው ማየት የሚቻለው ከዚህ የተለየ አዲስ ነገር አለው እያላስብም። አንደኛ የአቦይ ስብሐት ቤተሰቦች አካባቢ ወይ ደግሞ የአድዋ አውራጃ አካባቢ ልጆች የሚወዙበት አመራር ነው አሁን እየመጣ ያለው። በፊትም ቢሆን ያው እንደሚታወቀው ህወሀት በዚህ በአውራጃዊነት ሲታማ የነበረ ድርጅት ነው። ጫካም እያሉ አክሱም አድዋ ተተጽዕኖ እንደነበረ ይወራ ነበረ በተለያየ ጊዜ እና ይሄ ነገር ከማረጋገጥ ውጭ ሌላ አዲስ እየሰጠን ነገር የለም። ነገር ግን ከአባይ ወሉ አመራር ይልቅ የአሁኑ አመራር ጠንካራ የሞሉ ሰፊ ይመስለኛል። አንደኛ ኃይላቸውን ወደ አዲስ አበባ እየሰበሰቡ ነው። ሞር ትኩረት አሁን ለፌዴራል የተሰጠ ይመስላል። ዶክተር ተብረጽን አዲስ አበባ ነው ያለው መንጀሩ ይኖሩ አዲስ አበባ ናት ያለች የዲሞክራሲ የስልጠና ማዕከል ነው ሰርጠት ማዕከል ምክትል ኃላፊ መስፈለኪን ከሽፈራዎች ክጤ ጋር አብዛኞቹ ከሁለት ሰው በስተቀር አዲስ አበባን ያሉትና ቴሌፋሁን ሞር ትኩረት ለፌዴራል መንግስት በመስጠት ኃይላቸውን ማጠናከር እና እየተነጋገሩ አመራር ለመስጠት የፈለጉ ይመስለኛል። ስለዚህ ከእነ አባይ ወሉ አመራር ይልቅ የአሁኑ አመራር በአቅምም በመናበብም በኩል ጠንካራ አመራር እንዳመጡ ነው የማየው። ዛየ ወንድ ምባላለው ሰምቻለሁ። ሰሞኑን ስከታተለው ነበረ፣ ዜናውንም ትናንት ምሽት የምትሰጠውን የስራ ክፍልፍልና ወደ ስራ አመራር የመጡትንም አይቻቸዋለው። አገሪቱ ውስጥ ያለውን ችግር ስንመለከት የቆየ አብሮ ያደገ ችግሮች ናቸው። አሁን እስከደረሰበት ችግሩ ድረስ እነዚህ አመራሮች አብሮ የነበሩ ናቸው። ችግሩ አካል ናቸው። ስለዚህ ለውጥ አላየንም። አዲስ ሰው አልመጣም። የነበሩት ናቸው ቦታ የተቃየሩት። ስለዚህ የሀገር ውስጥ ያለው ችግር ትልቁ የሙስና ችግር ነው። ያን የሙስና ችግር ምን ለማድረግ ምንም የገቡት ቃል የለም። ሀገሪት ውስጥ ያለው ስር የሰደደ የኢኮኖሚ ችግር አለ። ያን የኢኮኖሚ ችግር እንዴት ሊፈታ እንደሚችል በአብዛኛው የሚነሱ የነበሩ የህዝብ ጥያቄዎችን የመመለሱ ጉዳይ ምንም የተባለ ነገር የለም። ስለዚህ ብዙም ይሄን ያህል የሚጠበቅ ነገር ያለ ምክንያቱም ከዚህ ፊትም ከአንድ አመት በፊት የተለያዩ ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች ወደ አመራር መጥተው ለውጥ ይመጣል ተብሎ ሲጠበቅ ነበረ። ግን የፖሊሲ ለውጥ እስከሌለ ድረስ የግለሰብ ለውጥ የሚያወጣው ነገር የለም ብዬ ነው የምገምተው።